ኢትዮጵያ በማህበራዊ ሚዲያዎች ላይ እግድ ከተጣለ ከአራት ወራት በላይ ሆነው ኢትዮ ቴሌኮም እግዱ ከተቋሙ ውሳኔ ሳይሆን ከበላይ አካል የመጣ ነው ሲል አስታውቋል። በሌላ በኩል ደግሞ የማህበራዊ መገናኛ ብዙሃን ገደቡ ምንም አይነት የሕግ ድጋፍ እንደሌለው በመግለጽ ሀሳብን በነጻነት የመግለጽና የሰብአዊ መብት ጥሰት መሆኑን የመብቶችና የዲሞክራሲ ማዕከል አስታውቋል። በተጨማሪም በሀገሪቱ የኤሌክትሮኒክስ ግብይቱና በውጭ ምንዛሬ ላይ ከፍተኛ ተጽዕኖ ማሳደሩን የአሜሪካ ድምፅ ያነጋገራቸው ባለሙያዎች አመልክተዋል። በዚህ ዙሪያ የተለያዩ አካላትን አነጋግራ ኤደን ገረመው ያሰናዳችው ዘገባ ቀጥሎ ይቀርባል። በኢትዮጵያ የማህበራዊ የትስስር ብዙሀን መገናኛ ላይ እግድ ከተጣለ አራተኛ ወሩን ይዟል። በሀገሪቱ ከፍተኛ ተጠቃሚ ያላቸው ፌስቡክ፣ ቲክቶክ፣ ቴሌግራም እና የዩቲውብ አገልግሎቶች መቶ ሀያ ቀናት በላይ እንደታገዱ ይገኛሉ። እግዱ እንደ ሉና ሰለሞን በማህበራዊ ብዙሀን መገናኛ ላይ ተጽዕኖ በመፍጠር ለልዩ ልዩ ምርቶችና ተቋማት ማስታወቂያ የሚሰሩ ወጣቶችን ንግድ እየተገዳደረ ይገኛል። ሉና በቪፒኤን እየተጠቀመች ስራዋን ለማከናወን ብትችልም የተደራሽነት አድማሷ ላይ እንዲሁም ደግሞ በገቢዋ ላይ ውስንነት እንደፈጠረባት ታስረዳለች። ቪፒኤን መጠቀም ብዙ ጉዳቶች አሉት። የመጀመሪያው ኢንጌጅመንታችንን በጣም አፌክት ያደርጓል። ምክንያቱም ቪፒኤን ስንጠቀም ሀገሩ ይቀያየራሉ ለ ዘግተንክ በምንከፍትበት ሰዓት የምንጠቀምባቸው ሀገሮች የተለያዩ ስለሆኑ የሚታይልንን ቦታ በሱ ይወስነዋል ና የምንፈልገው ሰው ጋር አይደርስም። ስለዚህ ኢንጌጅመንቱ ቪው ኢምፕሬሽኑም ይቀንስብናል ማለት ነው። ከዛ አንዳንዴ ደግሞ የምንጠቀምባቸው ዌብሳይቶች አሉ ወይ አፖች አሉ ኤዲት ለማድረግ ምናምን፣ እሱን ደግሞ ስንጠቀም ቪፒኑ ክፍት ከሆነ ቪፒን ሰፖርት አያደረግን ምን ይላል ና እሱንም መጠቀም አንችልም። ብዙ ጊዜ በሱ ተጨማሪ ደግሞ እናገኛቸው ኢንካሞች ካሉ እስፔሻሊ በዶላር ምናምን ከሆነ የምንጠቀምባቸው የመገበያያ መንገዶች ፔይፓል ሊሆን ይችላል። ብር ለማውጣት አንችልም። ቪፒኤን ካለው በተለይ ሀገሩ ስለሚቀያየር ለወክ ያደርገዋል አካውንታችንን። ወይም ብሩ አየር ላይ ይቀራል ወይም ማውጣት አንችልም። እሱም አንድ ትልቅ ጉዳቱ ነው። ሌላኛው ኢንተርኔት ስፒዱ በጣም ይቀንሳል። አንዳንዴ ይጨምራል። የተዛባ እንትን ያለው በሱ መጠን ካርዳችንንም በጣም ነው የሚወስደው። ስለዚህ የብር አጠቃቀማችንም ደብር ነው የሚያደርገው። ወይ ላኛው አንዳንድ የምንጠቀምባቸው ሳውንዶች ወይም ሙዚቃዎች የሉም ይለና ይለናል። ቪፒኤን ስንጠቀም እናንተ ሀገር የለም ብዙዎቹኛ ሀገር የለም። እውነት ለመናገር ግን ይፈን ደግሞ ሲኖረው አንዳንዴ ማይኖርበት ጊዜ ይጨምራል እና ብዙ ጉዳቶች አሉት እና ቢመለስልን ደስ ይለናልናለን እንደ ኤሮፓን አቆጣጠር በ2010 በሰሜን አፍሪካ ና በመካከለኛው ምስራቅ ሀገራት በፌስቡክና ና በወቅቱ በነበሩት የማህበራዊ ብዙሀን መገናኛ አማካኝነት ከተቀጣጠለው የአረብ ጸደይ ተብሎ ከሚጠራው አብዮት በኋላ አያሌ የዓለም መንግስታት በማህበራዊ ብዙሀን መገናኛ ላይ ከፍተኛ ቁጥጥር ያደርጋሉ። በኢትዮጵያም በተለያዩ ጊዜያት የፖለቲካ የብሔርና የሃይማኖት ግጭቶች እንዲሁም አለመግባባቶች ሲኖሩ የበይነመረብ አገልግሎት መቋረጡ አዲስ አይደለም። ባለፈው የካቲት ወር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የኤጲስቆጶሳት ሲመት ጋር ተያይዞ የመንግስት ጣልቃ ገብነት ታይቷል በሚል ሐዘናቸውን ለመግለጽ የቤተ ክርስቲያኒቱ አገልጋዮችና ምዕመናን ጥቁር የመልበስ እንዲሁም የማህበራዊ ብዙሀን መገናኛ ገጾቻቸውን የማጥቆር ሰላማዊ ተቃውሞችን አሳዩ። ይህን ተከትሎ የካቲት ሁለት ቀን ሁለት ሺ አስራ አምስት ዓመተ ምሕረት ቴሌግራምና ፌስቡክ ከሁለት ቀናት በኋላ ደግሞ የዩቲዩብ የማህበራዊ መገናኛ መድረኮች ተዘግተዋል። ይህ እገዳም በማደግ ላይ የነበረውን የኤሌክትሮኒክስ ግብይት ላይ አሉታዊ ጫና ማስከተሉን የዲጂታልና ትራንስፎርሜሽን ኢትዮጵያ ማህበር ምክትል ዲሬክተር አቶ ባህሩ ዘይኑ ይናገራሉ። በአጠቃላይ በአሁኑ ሰዓት ወደ ሰላሳ ሚሊዮን የሚጠጋ የኢንተርኔት ተጠቃሚ አለ። በተለይ ያው ከፍተኛውን ቁጥር ወጣቱ ይይዛል። እንግዲህ ይሄ ሁኔታ ያው ብዙ ነገሮችን ነው እንደ ተጽዕኖ ያስከተለው። አንደኛ በተለይ የበይነ መረብ ገበያዎች ማለት ነው ተነቃቃ ነበረ። ይሄ ቪፒኤን ከመጣ በኋላ ብዙ ሰዎች ኮስት እያደረጋቸው ስለሆነ የመጠቀም ቴንደንሲ እየቀነሰ መጥቷል። ዩዘር ይሄ ወይም በዩዘር ኤክስፒሪየንስ ላይ ከፍተኛ ኢምፓክት ፈጥሮ ምክንያቱም ይሄን ለመጠቀም የግድ ቪፒኤን መክፈት አለባቸው። በቪፒኤን ስትጠቀሚ ፍጥነቱንም የመቀነስ ባህሪ ያለው፣ ሌላ ደግሞ አንዳንድ ማይጠቅሙ አድቨርታይዝመንቶች ይመጡብሻል። በዚህ ምክንያት ብዙ ተጠቃሚ ጠቀም ጥሩ ተነቃቅቶ የነበረው ኢንተርኔትን አዶፕት አድርጎ ሲጠቀም የነበረው ተጠቃሚ ላይ ከፍተኛ የሆነ ተጽዕኖ እየፈጠረ ያለው እንደ አውሮፓውያኑ አጣጠር በሺ ሀያ ሁለት ሀገሪቱ በትግራይ ክልል ላይ ባደረገችው የኢንተርኔት አገልግሎት ማቋረጥ አንድ መቶ አርባ ስድስት ሚሊዮን ዶላር ማጣቷን ቶፕ ቴን ቪፒን የተሰኘ ተቋም ሪፖርት አመልክቷል። ምንም እንኳን ኢትዮጵያ በአሁኑ ሰዓት ከማህበራዊ ብዙሀን መገናኛ መቋረጥ እያጣች ያለችው የገንዘብ መጠን በተጣራ መልኩ ባይጠናም ያሳደረው ተጽዕኖ ግን የማይናቅ እንደሆነ በእንግሊዝ ሀገር ኤደንብራ የቢዝነስ ትምህርት ቤት ተመራማሪና የፋይናንስ እንዲሁም የምጣኔ ሀብት ባለሙያ አቶ አብዱል መናን መሐመድ ይናገራሉ። እንደ ሀገር በምናይበት ሰዓት እና ሶሻል ሚዲያ በቀላሉ ለምሳሌ ለብዙ ሰዎች በጣም ርካሽ የማርኬቲንግ ፕላትፎርም ነው። ሲምፕሊ መጻፍ ብታሳትኚ ሶሻል ሚዲያ በጣም ርካሹ ፕላትፎርም ነው። ሌሎችን ፕላትፎርም እጠቀማለሁ። በጣም አፎርደብል አይሆንም። ሌሎችም ሸቀጦችና እቃዎች እዛ ፕላትፎርም ላይ ይሸጣሉ፣ ይገዛሉ። ብዙ ፈንድ ሬይዝ ለበጎ አድራጎት ለማድረግ እንደ ሶሻል ሚዲያ ትልቅ አገልግሎት የሚሰጥ የለም። ስፔሻሊ በኛ ሀገር ኮንቴክስት ብናየው ሪሰንትሊ በብዙ አይተናል። መቄዶኒያ ጀምሮ ሌሎችም። ይህንም ፕላትፎርም መንግስት በሚዘጋበት ሰዓት የሁሉ በነፊቶች ናቸው የሚቀሩት። ያው በገንዘብ መተመኑ በጣም አስቸጋሪ ነው የሚሆነው፣ ወይም ዲፕ የሆነ ጥናት ማጥናት ይፈልጋል። አብዱልመናን እገዳውን የጣለው የመንግስት አካል ዓለም እየሄደችበት ያለውን የቴክኖሎጂ ልህቀት ፍጥነትና የጉዳዩን ምጣኔ ሀብታዊ ዳፋ መገንዘብ አለበት ይላሉ። እንደው አንድ እንደው አጠቃላይ ስለ ሶሻል ሚዲያ በእንደ መንግስት ስለ ሶሻል ሚዲያው በጣም የተጋነነ ነገር ችግር በመፍጠር ደረጃ ኢንጀነራል ቴክኖሎጂ የችግር ምንጭ አይደለም። መጥፎ ሰዎች ይኖራሉ፣ ጥሩ ሰዎች ይኖራሉ። ያንን ኤክስፕሎይት የሚያደርጉት እና እንደዚህ የሚጠቅምን ትልቅ ፕላትፎርም ቢኮዝ በጣም ትንሽ ቁጥራቸው ባሉ ሰዎች ምክንያት ማገዱ ተገቢ መስሎ አይሰማኝም። የነዛን ጉዳይ በሌላ መልኩ አድሬስ በሚያደረግበት መልኩ አድሬስ ቢያደርገው ነው የሚቻለው። የተለያዩ መንግስታዊ ያልሆኑ የሲቪክ ተቋማት መንግስት ሀሳብን በነፃነት የመግለጽን መብት በማክበር ተደራሽነታቸውን ያገዳቸውን ብዙሃን መገናኛዎችን እንዲከፍት በብዙሀን መገናኛ ገጾቻቸው አማካኝነት ጥሪ እያደረጉ ሲሆን በመብቶችና የዴሞክራሲ እድገት ማዕከል ፕሮግራም ዲሬክተር አቶ አጥናፉ ብርሃኔ ተቋማቸው በጉዳዩ ላይ መፍትሄ እንዲመጣ በቀጥታ ጉዳዩ ይመለከታቸዋል ብሎ ለሚያስበው ለጠቅላይ ሚኒስትር አብይ አህመድ ቢሮ ደብዳቤ ማስገባቱን አስታውቀዋል። በተለያየ ጊዜ ኢንተርኔት መቋረጡ አግባብ አይደለም የሚል መግለጫዎችን ስንሰጥ ቆይተናል ማለት ነው። ላለፉት ሶስት አመታት እንዴት የኢንተርኔት መቋረጥ የሂማን ራይትስ ቫዮሌሽንን እንደሚያባብስ፣ እንዴት የተለያዩ አክተሮች የሂማን ራይትስ ቫዮሌሽን መኖሩ ሪፖርት እንዳይደረግ ሊጠቀሙበት እንደሚችሉ የተለያዩ የህብረተሰብ ክፍል አካላት የተለያዩ አገልግሎት ጉልበቶችን ሕክምናም ሆነ ወይም ከቤተ ዘመድ ጋር እንዳይገናኙ እያደረገም ስለሚገኝ ኢንተርኔት የተቋረጡባቸው አካባቢዎች በተለይ ደግሞ ጦርነቱ አፍክት ያደረጋቸው አካባቢዎች እንደነ ትግራይ፣ አማራና አፋር ሪጅን ያሉ ኢንተርኔት እንዲመለስ የተለያዩ ካምፔኖችን ስናደርግ ቆይተናል። አቶ አጥናፍ የማህበራዊ ብዙሀኑ መገናኛ መድረኮች እገዳ እንዲሁም በአማራ ክልልና በተለያዩ የሀገሪቱ ክፍሎች የሚታየው የኢንተርኔት መቆራረጥ ለሰብአዊ መብቶች ጥሰት አጋላጭ እንደሆነም ገልጸዋል። የአሁኑ ሁኔታም የህግ ድጋፍ የሌለው ግልጽ ተጠያቂ አካል ያልተቀመጠለት እንደሆነ በመጥቀስም ይተቻሉ። አንዱ ኢንተርኔትን እዚህ በተደጋጋሚ ያቋረጣል ተብሎ የሚታሰቡ ተቋሞች አሉ። በቅርቡ የኢትዮ ቴሌኮም ትዊተር አካውንት ኦፊሻል ትዊተር አካውንት ከደንበኞች ጋር ኢንተራክት በሚያደርግበት ሰዓት ላይ አላቋረጥንም ወይም የዘጋነው ሶሻል ሚዲያ የለም የሚል መልስ ለአንድ ደንበኛቸው እዛ ላይ መልሰዋል። ከነሱ በላይ የሆነ አካል እንደሚያቋርጥ ይታወቃል ማለት ነው። በብዛትም በሪፖርቶችም ከዚህ ቀደም እንደምናየው የኢንፎርሜሽን ኔትወርክ ሴኪሪቲ አስተዳደር ነው ይሄንን የሚያቋረጠው የሚሉ በጣም ብዙ ሪፖርቶች አሉ። ከሁለት ሺ አስራ አራት ጀምሮ የሂዩማን ራይትዎች እና ሌሎች ተቋማትም የሚያወጡት ሪፖርት ይህንን ነው የሚያሳየው። ከዛም ባለፈ ግን የህግ ባክግራውንድ ወይም ደግሞ ድጋፍ የለውም በብዙ ጊዜ የኢንተርኔት ሻትዳውን ላይ የሚሰሩ ተቋማት አትም አድቮኬት የሚያደርጉት ህጋዊ ከለላ ይኖረው። በምን ስታንዳርድ ነው ኢንተርኔት የሚጠፋው? የሚዘጋው ማን ነው የሚዘጋው? ምን ምን ነገር ሲያጋጥም ነው ኢንተርኔት የሚዘጋው? የተለያዩ የተለመዱ አሉ። የጣም ለሴኪሪቲ ኢንተርኔት ሊቋረጥ ይችላል፣ ተፈጥሮ አደጋ ሲደርስ፣ አሉ መስፈርቶች። የአሁኑ ሁኔታ የትኛውንም የሚጥስ የለም ወይም ደግሞ ጀስቲፋይ አይደረግም በህጉ ብሎ በባህር ዳር እና በአዲስ አበባ በነበሩ የባለስልጣን ግድያዎች ጋር ተያይዘው ማለት ነው። በዛ ወቅት ላይ ጠቅላይ ሚኒስቴር አብይ ስለ ኢንተርኔት መቋረጥ ሲጠየቁ ለጋዜጠኞች ኢንተርኔት እና ምግብ አይደለም፣ እንደ አስፈላጊነቱ እናቋርጠዋለን የሚል መልስ ሰጥተዋል። ስለዚህ ያው ጠቅላይ ሚኒስትሩ ሰፊ ስልጣን አላቸው፣ አገሪቷ ላይ እና ማንኛውንም ነገር በማዘዝ ያደርጋሉ። አሁንም ሊከፈት የሚችለው እሳቸው ሲያዙ ነው ማለት ነው። በተመሳሳይ የዲጂታል ትራንስፎርሜሽን ኢትዮጵያ ማህበር ዲሬክተር አቶ ባህሩ ዘይኑ ማህበራቸው በኢመደበኛ መልኩ ጉዳዩ ይመለከታቸዋል ብሎ ላመንባቸው ተቋማት ጥያቄ እንዳቀረበ ገልጸው፣ ነገር ግን እስካሁን ድረስ ምላሽ ማጣቱ ተገቢ እንዳልሆነም ወቅሰዋል። ኢንፎርማል በሆነ መንገድ ነው ደብዳቤ ጽፈን ነገር የለም ከሚኒስትሮች ኢኖቬሽን ቴክኖሎጂ ጋር በተለያዩ ፎረሞች ላይ ይሄ ነገር እንዲ ሊሆን የሚል እንትሎች ትና ያደረግ ነው። እንግዲህ ያው የተቻላቸውን ጥረት እያደረጉ እንዳሉ ነው የሚነግሩን። ግን እውነት ለመናገር እንደ ማህበርም ተወካይ፣ እንደ ሙያተኛ ይሄን ያክል ለረዘመ ፔሪየድ ኢንተርኔት በዚህ መልኩ መሆን የለበትም ምንም ጀስቲፋያብልም አይደለም። ማህበራዊ ብዙሃን መገናኛዎቹ ለምን ተዘጉ? መቼስ ይከፈታሉ? የሚለውን ለመረዳት የአሜሪካ ድምጽ የኢትዮ ቴሌኮምን ምላሽ በተደጋጋሚ ለማግኘት ቢሞክርም በአጭር የዋትሳፕ የጽሁፍ መልእክት ይህ ውሳኔ የተቋሙ አለመሆኑን በመግለጽ ሌሎች የመንግስት ባለስልጣናትን አነጋግሩ የሚል ምላሽ አግኝቷል። ይሁን እንጂ ተቋማችን ባለፈው አንድ ወርና ከዚያ በላይ ለጥያቄያችን በኃላፊነት ምላሽ የሚሰጥ የመንግስት አካል ሳያገኝ ቀርቷል። ከዚህ በተጨማሪም በሀገሪቱ የቴሌኮም ስራዎችን ለመስራት ፈቃድ አግኝቶ ወደ የገባው ሳፋሪኮም ለአራት ወራት በዘለቀው በዚሁ የማህበራዊ ብዙኃን መገናኛ እገዳ የደረሰበት ጉዳት አሊያም ኪሳራ ካለ እንዲያስረዳ በተደጋጋሚ ለቃለ መጠየቅ ቢጋበዝም ፈቃደኛ ሳይሆን ቀርቷል። ይህ በእንዲህ እንዳለ የኢንተርኔት መቆራረጥና የማህበራዊ ብዙኃን መገናኛዎች መታገድ በሀገሪቱ ከፍተኛ የሰብአዊ መብቶች ጥሰት እንዲሁም ደግሞ ሀሳብን በነፃነት የመግለጽ መብት ገደብ መኖሩን አመላካች እንደሆነ ያነጋገርናቸው ባለሙያዎች ይስማማሉ። ከአሜሪካ ድምጽ አይደንገረመው Washington DC